ለአፍሪካ የምጣኔ ሀብት እድገት ለሚቀጥሉት ሀያ አምስት እና አምሳ ዓመታት በሚሆነው ላይ የተባበሩት መንግስታት በተለያዩ ድርጅቶቹ አማካኝነት እና የአፍሪካ ህብረት በጋራ ለአንድ ሳምንት የዘለቀው ጉባኤ ተጠናቀቀ። የተወያዩባቸው በአስራ ሦስት አርእስት ዙሪያ ሲሆን በስደተኞች ጉዳይ ላይ በማተኮር ጉባኤው እንዳበቃ ለተባበሩት መንግስታት ለአፍሪካው ዘርፍ ኃላፊ በመድረክ ሳሉ ጥያቄውን አቅርቤላቸዋለሁ። አፍሪካ በርካታ ዜጎች ሀገራቱን ለቀው በአውሮፓ እየተሰደዱ ናቸው። የመልካም አስተዳደርና የፍትሕ እጦት አይመስሉት ይሆን? ጥያቄውን ያቀረቡላቸው ለአፍሪካ ኢኮኖሚክ ኮሚስዮን ዋና ስራ አስኪያጅ ለካርሎስ ሎፔስ ነው። አፍሪካ ከአንድ ቢሊዮን በላይ ህዝብ ይኖርባታል። ወደ አውሮፓ የሚሰደዱት ዜጎች ግን ከሁለት ሚሊዮን አይበልጥም። ይህ በቁጥር ሲሰላ ዜሮ ነጥብ ሁለት ነው። እዚሁ በአፍሪካ ውስጥ በኮንጎ ሪፐብሊክ ዴሞክራቲክ ያሉት የስደተኞች ቁጥር ከዚህ በላይ ነው። ፍሰቱን ስንመለከት ብዙውን ጊዜ ብቻ እያተኮርንበት ነው የምንገኘው። የተለያዩ ጥቅማ ጥቅሞች እንደሚያስከትል አናስተውልም። ስለዚህ በጥሞና ለጉዳዩ ትኩረት ሰተኑ። አሁን በዚህ ጉዳይ ላይ መግለጫ እየሰጠን ነው። እርግጥ ጥናታዊ ምርምር ይጠይቃል። በሚቀጥሉት ዓመት የሚሰራበት ርዕስ ነው የሚሆነው ምክንያቱም በአፍሪካ የህዝብ ቆጠራ ሰነድ ውስጥ የሚካተት ስለሚሆን በእቅዱ የሚያያዝ ነውና የአፍሪካን ሁለንተናዊ እድገት ለማፋጠን ከውጭ በሚገኝ ምጽዋት ላይ የሚያተኩረው እስከ መቼ ነው? ጥያቄውን ያቀረብኩላቸው ለአፍሪካ ህብረት ዋና ጸሐፊዋ ዶክተር ድላሚኒ ዙማ ነው። አሁን እየተገነባ ያለውን የመሰረተ ልማት የአውታር እቅዶችን ብቻ እንኳ ብናይ 60 በመቶ ያህሉ ከአባል ሀገሮች የተመደበ እንጂ ከውጭ የመጣ አይደለም። ያለው እውነታ ይህ ነው። እርግጥ ነው የበለጠ መስራት ይጠበቅብናል። እርግጥ ነው በውጭ ሀገር መዋለ ንዋያቸውን ያሸሹ ወደ አፍሪካ መልሰው ስራ ላይ እንዲያውሉት ይጠይቃል። ጉባኤው በመላ ሳምንቱን ተካሂዷል። ጉባኤውን የመሩት የኮንጎ ሪፐብሊክ ዴሞክራቲክ የፕላኒንግ ሚኒስትር የሆኑት ጆርጅ ወምቢ ዋምቡ ሀገሮ ኮንጎ ከነጻነት የጀመረ ለአምሳ ዓመታት አልተረጋጋም። ታዲያ የምን ልማት ነው የምናወራው? መርሳት የሌለብህ ኮንጎ ሪፓብሊክ ዲሞክራቲክ ውስጥ ለበርካታ ዓመታት መረጋጋት ያልታየበት ሀገር ነች። ይህ ደግሞ በተካሄዱት በበርካታ ጦርነቶች ምክንያት ነው። ከእነዚህ ችግሮች ተላቀን ነው ይሠራን ያለ ነው፣ ጥረት እያደረግን ማለት ነው። ኢኮኖሚው ጤናማ እየሆነ መጥቷል። ጥሩ አቅጣጫ ይዘናል። በቀደም ጠቅላይ ሚኒስትራችንን እንዳስገነዘቡት አስቸጋሪ መሰናክሎችን እያለፍን እንደሆነ እና አሁን የሀገሪቷ እድገት ከአፍሪካ እድገት የሚበልጥ ሆኖ መገኘቱን ነው። ሱፐሪየር ኮቶ ተኳሳንስ ለፍሪክ ጌታቸው ተዳይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።